ጋቢና የዛሬ እረቡ ሰኔ 11 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ የያዝናቸውን ዘገባዎች በጥቂቱ እናስተዋውቃችሁ። የፌዴራሉ ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተርን ጨምሮ አቃቢ ህግ ክስ የመሠረተባቸው አራት ሰዎች በጋዜጣ ጥሪ እንዲደረግላቸው አዘዋል። ዘገባ አለን። ኤርትራ ውስጥ በካቶሊክ ቤተ ክርስቲያን ስር የተዳደሩ የነበሩ ከ ሃያ በላይ የሕክምና ማዕከላት ተዘጉ። የአገሩ መንግስት መዘጋታቸውን አስተባብሏል። ስጣቶት ትከልጠና ናይ ካቶሊካት ቤተ ክርስቲያን ትሆኑ ቴኒሻ አለዋን ብዙሀት ሃይማኖታዊ ትካላት የካቶሊክ ቤተ ክርስቲያን ብዙ ሃይማኖታዊ ድርጅቶች አሉት። እኔ እስከማውቀው ግን የተዘጋ የጤና ማዕከል የለም። የኤርትራ ጤና ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ ታጀዲን አብዱላዚዝ ናቸው። በሙሉ ዘገባ እንመለስበታለን። የኦሃዮ ስቴት ዩኒቨርሲቲ የዶክትሬት ተማሪና የሙዚቃ ተመራማሪ ለምሽቱ ይዘናል። ማመላከቻ ብልሀት ነው። የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። አብራችሁን እስከ ማብቂያው ከዘለቃችሁ ሁሉንምና እነዚህንና ተጨማሪ ዝግጅቶችን ትሰማላችሁ። የጋቢና ሙዚቃ ምርጫ ማለን። ፕሮግራሙን በመምራት እጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም። በዓለም ዙሪያ ጦርነት፣ መሰደድና ግጭት አስገድዷቸው ከቀያቸው የተፈናቀሉ ቁጥራቸው ከ71 ሚሊዮን በላይ ተፈናቃዮች መኖራቸውን የተባበሩት መንግሥታት ድርጅት የስደተኞች ኮሚሽነር ዩኒሴፍ ዩኤንኤችሲአር አስታወቀ። ይህ ያዝ ዩኤንኤችሲአር ከሰባት ከሰባ ዓመታት በፊት ከተመሠረተ ጊዜ ወዲህ ከምንጊዜውም ከፍተኛ መሆኑን አስገንዝቧል። ድርጅቱ በመግለጫው 70.8 ሚሊዮን ተፈናቃይ ያልነው የቬንዙዌላው ቀውስ ያልተካተተበት በመሆኑ ከዚያም ሊበልጥ ይችላል ነው ያለው። አራት ሚሊዮን ቬንዙዌላውያን ሀገራቸውን ጥለው ተሰደዋል። ነገር ግን በይፋ የጥገኝነት ማመልከቻ ያላስገቡ ስለሆነ በስደተኝነት አልተቆጠሩም ሲል ድርጅቱ አክሏል። ለሁለት ሳምንታት ተቋርጦ የነበረውና ትላንትና የተጀመረው የኢትዮጵያ ፕሪሚየር ሊግ ላይ የተወዳዳሪ የነበሩት የመቀሌ ሰባ እንደርታ ትላንት ማታ ከታሰሩት ደጋፊዎች መካከል ሀያ ደጋፊዎች አሁንም በፖሊስ ቁጥጥር ስር እንደሚገኙ ተገለጸ። ከአካባቢው ያገኘነው መረጃ እንደሚያሳየው ትላንት በኢትዮጵያ ቡናና መቀሌ ሰባ አንደርታ መካከል በተካሄደው የእግር ኳስ ጨዋታ በኋላ በደጋፊዎቹ መካከል አለመግባባት ተከስቶ እንደነበረና የቁሳቁስ መወራወሮች ታይተው እንደነበረ ነው። ከጨዋታው መጠናቀቅ በኋላ የቡና ደጋፊዎች አስቀድመው፣ ቀጥሎም ደግሞ የመቀሌ ሰባ አንደርታ ደጋፊዎች ከስታዲየሙ እንዲወጡ ዝግጅት መደረጉም በዚህ በተያያዘው ዜና ተጠቅሷል። የዘጋቢያችን ግርማቸው ከአዲስ አበባ በደረሰን ዘገባ ትላንትና ይህንን ከጨዋታው በኋላ የመቀሌ ሰባ አንደርታ ክለብ አመራሮች፣ አሰልጠኞች ቡድን አባላትና ተጫዋቾች ደጋፊዎቻቸው ወዳሉበት አካባቢ ሄደው ፑሻፕ ሲሰሩ ታይተዋል የሚል ዜና ነው። ይሁንና የመቀሌ ሰባ አንደርታ ደጋፊዎች በእግር ወደ መገናኛ አቅጣጫ በሚያመሩበት ጊዜ በ22 ማዞሪያ እንደደረሱ ከመንገድ ተዘግቶ ግብግብ ተፈጥሮ እንደነበረ እና በኋላም ወደ ሁለት መቶ የሚደርሱ ሰዎች ተይዘው መታሰራቸውን የትግራይ ክልል የወጣቶች ስፖርት ቢሮ ኃላፊ ወይዘሮ ወገነት አረፈ ለቪዮ ተናግረዋል። ከሚመለከታቸው ኃላፊዎች ጋር በተደረገው መነጋገርም አብዛኞቹ ትላንት ማታ መፈታታቸው፣ ከነዚዎች ውስጥ ሃያ የሚሆኑ የቡድኑ ደጋፊዎች አሁንም በፖሊስ ቁጥጥር ስር እንደሚገኙ ኃላፊዋ ተናግረዋል። እንደ ኤሮፓያን አቆጣጠር በ2014 ዓ ምት ዩክሬን ላይ ተመቶ የወደቀውን የማሌዥያ አየር መንገድ ጄት ጉዳይ እየመረመረ ያለው በኔዘርላንድ የሚመራ መርማሪ ቡድን ሶስት ሩሲያውያንና አንድ ዩክሬናዊ በነፍስ መግደል ተጠርጣሪነት ይፋ አድርጓል። የኔዘርላንድስ ዋና አቃቢ ሕግ ዛሬ ዘ ሄግ ላይ ባደረጉት ጋዜጣዊ ጉባኤ የበረራ ቁጥር ኤምኤች 17 የመንገደኞች አውሮፕላን የተመታው በእነዚህ ተጠርጣሪዎች አድራጎት ነው ብሏል። አያይዘውም ጣጣውን ባያስቡትም አውሮፕላኑ የተመታበትን ሚሳይል ላውንቸር አፈላልጎ በማግኘት በቅርበት ተባብረዋል ብለዋል። ተጠርጣሪዎቹ ሩሲያኑ ኢጎር ጊርኪን፣ ሰርጌ ዱብነስኪና ኦሌግ ፑላቶቭ፣ የዩክሬናዊ ደግሞ ሊዮናርድ ከራንቺኮቭ የሚባሉ መሆኑን አቃቤ ሕጉ ገልጸዋል። አድማጮች ለሰዓቱ የያዝ ናቸው አጠራጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ቪኦኤ ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ወደ ቀዳሚ ዘገባችን እንለፍ። የፌዴራሉ ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተርን ጨምሮ አቃቢ ሕግ ክስ የመሰረተባቸው አራት ሰዎች በጋዜጣ ጥሪ እንዲደረግላቸው ትእዛዝ ሰጠ። አቃቢ ሕግ ላቀረበው የምስክሮች የጥበቃ ጥያቄ ማብራሪያ እንዲሰጥም ፍርድ ቤቱ ትእዛዝ ሰጥቷል። መለስካቸው አመሀ አጠር ያለ ዝርዝር አለሁ። አቃቢ ሕግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሰረተባቸው 26 የብሔራዊ መረጃና ደህንነት አገልግሎት የቀድሞ የስራ ኃላፊዎችና ሰራተኞች መካከል እስከ ዛሬ ችሎት ያልቀረቡ አራት ተከሳሾች በጋዜጣ ጥሪ እንዲደረግላቸው ፍርድ ቤት ትእዛዝ ሰጠ። በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዳይሬክተር አቶ ጌታቸው አሰፋ፣ አቶ አጽበሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑል እስከ ዛሬ በክስ ማመልከቻው በተጠቀሰው አድራሻቸው መጥሪያ ለማድረስ ስላልተቻለ አቃቢ ሕግ በቀደመው ቀጠሮ ባቀረበው ጥያቄ መሠረት ለተከሳሾቹ የጋዜጣ ጥሪ እንዲደረግላቸው ለኢትዮጵያ ፕሬስ ድርጅት ትዕዛዝ እንዲጻፍ አቃቤ ሕግም ይህንኑ እንዲከታተል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ትዕዛዝ ሰጥቷል። በአንደኛ ተከሳሽ አቶ ሴፈ በላ ያቀረቡትን የክስ መቃወሚያና አቃቤ ሕግ የሰጠውን መልስ መርምሮ ፍርድ ቤቱ በተከሳሹ መቃወሚያ ከማስረጃ በኋላ ብይን እንደሚሰጠው በመግለጽ ባለው የክስ ሂደት ደረጃ ውድቅ አድርጎታል። አቃቤ ሕግ ለተወሰኑ ምስክሮች ጥበቃ እንዲደረግላቸው ላቀረበው ጥያቄም ፍርድ ቤቱ ትዕዛዝ ሰጥቷል። አቃቢ ህግ ጥበቃ እንዲደረግላቸው ምስክሮችን ለይቶ እንዲያመለክት እንዴት ያለ ጥበቃ እንደሚደረግላቸውም በዝርዝር ለፍርድ ቤቱ ብቻ እንዲያቀርብ ብይን ሰጥቶ የተሰጡ ትዕዛዞችን ውጤት ለመመልከት ለሐምሌ 9 ቀን 2011 ዓ ም ቀጠሮ ቆርጠዋል ከዚህ በተረፈም ጥበቃ እንዲደረግላቸው ከጠየቀባቸው ምስክሮች ውጪ የቆጠራቸውን ምስክሮች ሐምሌ 18 23 24 25 እና 30 2011 ዓ ም እንዲያሰማ አዟል መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ኤርትራ ውስጥ በካቶሊክ ቤተ ክርስቲያን ስር ይተዳደሩ የነበሩ ከ 20 በላይ የሕክምና ማዕከላት መዘጋታቸው ተሰምተዋል የአገሩ መንግሥት መዘጋታቸውን አስተባብሏል ይሁን እንጂ እነዚህ በካቶሊክ ቤተ ክርስቲያን ስር የሚተዳደሩ የጤና ማዕከላት አብዛኞቹ አሁንም ተዘግተው ከሥራ ውጭ እንደሆኑ እቦታው ያሉ ምንጮች ይጠቁማሉ። በሌላ ዜና ባለፈው ሳምንት ደግሞ አምስት የደብረ ቢዘን ገዳም መነኮሳት በፖሊስ ተይዘው መታሰራቸው ተሰምቷል። አጠር ያለውን ዘገባ ጽዮን ግርማ ታቀርበዋለች። ከኤርትራ ካቶሊካዊት ቤተ ክርስቲያን ታማኝ ምንጮች የተገኘው መረጃ እንደሚጠቁመው ካለፈው ሳምንት ጀምሮ በመላው አገሪቱ የነበሩና አብዛኞቹ በደናግል ማህበራት የሚተዳደሩ ከሀያ በላይ የሕክምና ተቋማት በፖሊስና በጸጥታ ኃይሎች ትዕዛዝ አስረክቡን በሚል እንዲዘጉ ተደርጓል። የኤርትራ የጤና ሚኒስቴር የሕዝብ ግንኙነት ዳይሬክተር አቶ ታጀዲን አብዱልአዚዝ ስለ ጉዳዩ የአሜሪካ ድምጽ የኤርትራ ዘጋቢ ብርሃነ በርሀ ጠይቋቸዋል። ስጣቶት ትከልጠና ናይ ካቶሊካ ቤተክርስቲያን ትሆኑ ስና ኬኒሻ ኣለዋ ብዙሓት ሃይማኖታዊ ትካላት የካቶሊክ ቤተ ክርስቲያን ብዙ ሃይማኖታዊ ድርጅቶች አሉት። እኔ እስከማውቀው ግን የተዘጋ የጤና ማዕከል የለም። ተዘግተዋል የሚል አነጋገር የተሳሳተ መሆኑን ማስረዳ ትወዳሉ። የኤርትራ መንግሥት እንደ አውሮፓ አቆጣጠር በ1995 ዓም በወጣ አዋጅ መሠረት በሃይማኖታዊ ድርጅቶች ስር ያሉ የጤና ማዕከላት በሙሉ ባለቤትነታቸው የሕዝብና የመንግሥት ነው። ሥራቸውን ሲሠሩ ደግሞ የመንግሥትና የጤና ሚኒስቴር አሠራር በሚፈቅደው መሠረት አስተዳደራቸው በእነሱ ስር ይሆናል። ሌላው የቴክኒክ የሰው ኃይል ድጋፍ፣ የመድኃኒትና የቁሳቁስ እርዳታ በመንግሥት እየተደረገላቸው እነሱም የራሳቸውን አስተዋጽኦ እያበረክቱ በጋራ ሲሰሩ ቆይተዋል። በአሁኑ ጊዜ ግን አዋጁ በሚያዘው መሠረት የመንግሥትና የሕዝብ ንብረት ስለሆኑ የጤና ሚኒስቴር በቀጥታ ማስተዳደር በፈለገበት ጊዜ በሃይማኖታዊ ድርጅቶች ሲካሄድ የነበረው ሥራ በቀጥታ በጤና ሚኒስቴር ይሠራል። ስለዚህ የተዘጋ የለም። አብዛኞቹ ድርጅቶች ማዕከላቱን አስረክበው አገልግሎት እየሰጡ መሆናቸውን የገለጹት አቶ ታጀዲን ሆኖም ግን የተሰጣቸውን ማብራሪያ በሚገባ ያልተረዱ ሶስት የሚሆኑ ያላስረከቡ የጤና ማዕከላት እንዳሉ በቃለ ምልልሱ ላይ ጠቁመዋል። የዚህ የሕክምና ማዕከላቱ መዘጋት ያሳሰባቸው የኤርትራ ካቶሊካዊት ቤተ ክርስቲያን ጳጳሳት ለሀገሪቱ የጤና ሚኒስተር ወይዘሮ አሚና ኑር ሁሴን ደብዳቤ ልከዋል። በጉልበት የሚወሰድ እርምጃ ከባድ አንደምታ እንደሚኖረው ገልጸው ስለ ጉዳዩ ለመነጋገር ዝግጁ መሆናቸውን ተናግረዋል። የተዘጉት የጤና ተቋማት ከሩቅ ቦታዎች ለሚሄዱት ታካሚዎች ይሰጡት የነበረው አገልግሎት መተኪያ እንደማይኖረው በካቶሊክ ቤተ ክርስቲያኒቱ ካሉት የሕክምና ተቋማት ኃላፊዎች የተገኘ መረጃ ይጠቁማል። በሌላ ዜና ኤርትራ ውስጥ ባለፈው ሳምንት አምስት የደብረ ቢዜን ገዳም መነኮሳት በፖሊስ ተይዘው ጊንዳይ ከተማ መታሰራቸውን የዩናይትድ ስቴትስና የእስራኤል የአብያተ ክርስቲያናት ምንጮች ለቪኦኤ ገልጸዋል። ዩናይትድ ስቴትስ ሰሜን ካሮላይና ሻርለት ከተማ የሚገኘው የኤርትራ ኦርቶዶክሳዊት ቅዱስ ሚካኤል ቤተ ክርስቲያን ቄስ ሀለፎም እንደ ማርያም የቀድሞ መምህራኔ ሲሉ የጠሯቸው መነኮሳት የተያዙት አዲሱን የኤርትራ ኦርቶዶክስ ቤተ ክርስቲያን አስተዳደርና የሀገሪቱ መንግስት በቤተ ክርስቲያን ጉዳይ ጣልቃ መግባቱን በመቃወማቸው ነው ሲሉ ለባልደረባችን ተወልደ ወልደ ገብርኤል ገልጸዋል። በእስር ላይ ያሉት መነኮሳት አባ ክብረ አብ ተኬ፣ አባ ማርቆስ ገብረ ኪዳን፣ አባ ኪዳነ ማርያም ተከስተ፣ አባ ገብረ ትንሳኤ ዘሚካኤል ና አባ ገብረ ትንሳኤ ተወልደ መህድን እንደሚባሉ ምንጮች ጠቁመዋል። በዚህ ጉዳይ ላይ ከኤርትራ መንግስት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ ነው ለእናንተ እየተሰማ ያለው። አሁን ወደ ደሴ እናቀናለን። የደሴው ዘጋቢያችን መስፍን አራጌ ሰሞኑን ልጆች እየተሰረቁ ነው ወይም እየተጠለፉ ነው ይለናል በተከታዩ ዘገባ። ወደ ቆርኬ ሲሄድ ወደ ቤቴ ከተምሬ ከዛ በኋላ ላይ በኪና ቆርኬ ጢጣ ይላል እዛ እኔም ቆርኬ ብዬ ገብቼ እኔ ብቻ ነበርኩና ቆርኬ ሌላው ጢጣ ነበር። እዛ የጢጣዎቹ ጢጣ ሲወርዱ እኔም ብቻ ሲያይኝ ረዳቱ አረባባ እንደሆነ የላንተ ብዬ ዛሌ ተባበረኝ። ውረድልሽ እንዴት ነው የማወርደው? ብሬን ብሪን እኮ ከፍየ ነው አልኩት። ከዛ በኋላ ውረድ ብሎ ስጮህብኝ ወረድኩና መንገድ ሲሄድ አሁን ይሄ ሰውየው የያዘ መጣ ከኋላ እጅን ሲዜ ምናም በቃ ምንም አላቅ ምን እንዳረግኝ ራሱ አላቅ በጭንቀት የተዋጠ አስራ ሁለት አመት ታዳጊ ድምጽ ከሚማርበት ተስፋ ድርጅት ትምህርት ቤት ፊደል ቆጥሮ እውቀት ገብቶ ወደ ቤቱ ሲያቅና ያጋጠመው አስደንጋጭ ፈተና ነበር። ሳስቡት የመሰረቅ ፈተና፣ አገር ሰላም ባሉበት ያልተጠበቀ ዱብዳ። በደሴ ከተማ የአራተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አበባው አሻግሬ ሁኔታውን እንዲህ ይገልጡታል። በደሴ ከተማ 011 ቀበሌ በተለምዶ ጢጣ ከሚባል አካባቢ ወደ ቆርክ የሚባል አካባቢ ነው የሚኖረው። ወደ ቤቱ እየሄደ ያለ አንድ በአካባቢው ታይቶ የማይታወቅ ልጁን በማናገር ወዴት ነው የምትሄደው ብሎ ሲጠይቀው ወደ ቤቴ ነው የምሄደው ብሎ ከመለሰለት በኋላ ልጅየውን የተለያዩ የመደለያ ቃላቶችን በመጠቀም ወደ ጫካ ዞር ሄድ ሙከራ በሚያደርግበት ሰዓት የአካባቢው ማህበረሰብ በቁጥጥር ስር አውሎ ለፖሊስ አስረክቧል። ሁኔታው ከቅርብ ጊዜያት ወዲህ በከተማዋ በተደጋጋሚ በሚስተዋለው የሕፃናት ስርቆት ስጋት ውስጥ የገቡ ሰዎችን ፍርሃት እየጨመረ የከተማዋ መነጋገሪያ ከመሆን አልፎ በቁጣ በነደዱ ወጣቶች ምክንያት አለመረጋጋትን ያስከተለ ሆኖ አልፏል። ችግሩ የተከሰተው ግለሰቡ ከተያዘ በኋላ ለፖሊስ ከተረከበ በኋላ ጢጣ እና ዋና ጣቢያ ያለበት አካባቢ ትንሽ ርቀት ስላለው ወደ ዋና ፖሊስ ጣቢያው ተጠርጣሪውን ይዘው ለመምጣት ፖሊሶች ሲሞክሩ መሄድ የለበትም እዚሁ አንድ ነገር ማድረግ አለብን የሚል በተሳሳተ አስተሳሰብ የአካባቢው ወጣቶች ተሰብስበው ዘወሮ ለመውሰድ ጥረት አድርጓል። የአካባቢው ወጣት ፖሊስም ወንጀል የፈጸመ ሰው በህግና በህግ ብቻ ነው መጠየቅ ያለበት ህጋዊ ፕሮሲጀሩን ተከትለን ምርመራ ጣርተን ለሚመለከተው የፍትህ አካል ልከን ቅጣቱን የመጨረሻውን ውሳኔ ለህዝብ ይፋ እናደርጋለን ተብሎ ገልጻ የሚደረግ በዚህም መስማማት አልተቻለም። መስማማት ካለመቻሉን በላይ የአካባቢው ማህበረሰብ ከጊዜ ወደ ጊዜ እየጨመረ እየጨመረ ቁጥሩ ከፖሊስ አቅም በላይ የሆነበት ሁኔታ ነበር የተፈጠረው። በዛም አላስፈላጊ ግጭቶች ተፈጥረው ያለው በአንድ ፖሊስም ላይ እግሩ ላይ በጥይት የተመታበት ሁኔታ ነው ያለው። የህፃናት ስርቆት ከቅርብ ጊዜያት ወዲህ እየተባባሰ መምጣቱን በደሴ ከተማ የሁለተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አሳምን ሙላትም ይናገራሉ። እንግዲህ ሰው ንብረቱ ነው ጠፋ ሲል የምንሰማው አሁን ደግሞ ወደ ህፃን ስርቆት እየተስፋፋ የመጣበት ሁኔታ ነው። ደሴ ከተማ በዚህ ሁኔታ ላይ አሁን በቅርብ ጊዜ እንደአይነት ነገሮች ተደጋጋሚ እየተፈጸሙ ነው። ጠፋን የሚሉ ቤተሰቦች፣ ወላጆች እየመጡ ነው። በቅርቡ ይላሉ ኢንስፔክተር አሳምን፣ እናሳክምሻለን በሚል ከሌላ አካባቢ ወደ ደሴ ካመጧት እናት ላይ የዘጠኝ ወር ህፃን ሰርቀው ተሰውረው የነበሩ ግለሰቦችን ድርጊት በአብነት ያነሳሉ። ደሴ ካመጡ በኋላ እያሳከሟ ባሉበት ሰዓት እሷ ለህክምና ውጤቱን ልታዳምጥ ትጠጠራ ልጇን ተቀብለው ወደው ተሰውረዋት። ወደሁኑ ልጇን ወዴት እንደወሰዱ ስታፈላልግ በድራሽ ያጣቻ ሲሆን ወደው ለፖሊስ ነው ሪፖርት የተደረገው። የምርመራ ግብረ ኃይል፣ የመረጃ ግብረ ኃይል፣ የመከላከል ግብረ ኃይል አዋቅረን ዱልቻ የምትባል ወረዳ ዕዳጋ ኬለዋላ በቁጥጥር ስር የዋሉበት ሁኔታ ነው ያለ ሰዎች እንደሚለውት ህጻናት ተሰርቀው መለመኛ ይደረጋሉ። ለጉልበት ብዝበዛ፣ ለሰብአዊ ጥሰት ይዳረጋሉ። ይህን ኢሞራላዊ ድርጊት መከላከል ለሁሉም የተሰጠ የቤት ስራ ነው። እንደ ፖሊስ ባልደረቦቹ ምክር ማህበረሰቡ እየታየ ያለውን ምልክት እየተደረገ ያለውን ነገር በግንዛቤ ውስጥ በማስገባት የራሱ ልጆች ብቻ ሳይሆን የጎረቤትን የአካባቢውን ልጅ ጭምር በመጠበቅ ክትትል በማድረግ ማታማታ ምክር በመስጠት ከጸጥታ ኃይል ጋር ቀናጀት ትምህርት ቤቶችም ቢሆኑ በቂ ግንዛቤ ለተማሪዎቻቸው በመስጠት የማያውቁት ሰው ጋር መሄድ እንደሌለባቸው አጠራጣሪ ሁኔታ ሲያካዩ ለሚመለከተው አካል ወዲያው የማሳወቅ ለአካባቢያቸው ላሉ ማህበረሰብ ቶሎ ጥቆማ የመስጠት የአካባቢው ማህበረሰብ ፈጥኖ እንዲደርስለት ለጸጥታ ኃይል በማሳወቅ ክትትል ማድረግና ወንጀሉን በጋራ የምናቆምበት ሁኔታ ካልተፈጠረ ችግሩ ትንሽ አሳሳቢ እየሆነ የሚሄድበት ሁኔታ ነው የሚኖረው። ልጅን ያህል እንግዲህ ተሰርቆ መሄድ ምን ያህል እንደሚከብድ በእያንዳንዳችን ስለምናውቀው ህዝባችን ወደፊትም ለማንም ይሁን ለምንም ልጅ ምንም የማታቅ ጥሎ መሄድ እንደሌለባቸው ህብረተሰባችን አዌር ቢፈጥር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን ለዘገባው። ወደ ተከታዩ ዘገባችን እንለፍ። የኦሃዮ ስቴት ዩኒቨርሲቲ የዶክትሬት ተማሪና የሙዚቃ ተመራማሪ የሆነችው ሳራ ቢሾፕ በምዕራብ ኢትዮጵያ የሙዚቃ እውነቶችን እንዴት ለመመዝገብ እያገለገለ ስለመሆኑ አጥንታለች። በዚያ የሚኖሩ ህዝቦች በደሎችን ለመናገር የሰላም ጥሪ ለማስተላለፍ ሙዚቃን እንዴት አድርገው እየተጠቀሙ እንደሆነ ለሀብታሙ ስዩም ነግረዋለች። ከአስር ዓመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾ ሙዚቃ ከዘልማዳዊ ትርጓሜው የገዘፈ ግብ አለው። በአንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብልሃት ነው። የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በእርግጥ እየተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ሥረ መሠረታዊ እይታ ለመረዳት ያስችላችኋል። የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል ቤተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ሕዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ በደሉ እንዲቆም አሊያም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርሰን አንጎክ እንዳደረገው። ወደ ከተማ ሲያቀና ቢያገኙት በስለ ተወግተው ገደሉት፣ ካለ ምክንያቱ፣ ካለ ኃጢአቱ። በከተማው ሲዞር ቢያዩት በጥይት ተኩሰው ገደሉት፣ ካለ ጥፋቱ፣ ካለ ኃጢአቱ። አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ኅብረት እንፍጠር፣ እንተባበር በንጉሣችን ኦዶንግ ስም ባኝዋቅ ምድር በደቡብ ሱዳን በኑዌር ጎሳ አባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ 400 ገደማ አኝዋኮች በጥቂት ቀናት ውስጥ እንደተገደሉ አምናለሁ። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልደረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘር ተኮር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለ እነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ሕዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል። አኟኮች ሲጠቁ እንዲባዘኑበት አንድ በታቸው ከመካከላቸው አንዱ ሕግ አይገዛኝም ብሎ ዱር ሲገባ በሰላም ሰርቶ መብላት የቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተው ለማለት ሙዚቃን ዳግም በመሳሪያነት ተጠቅመዋል። ጫም ኮጂ ነፓርፓብሉም ባንኔ ኦኬሎ አጋሙ ጃጋጫም ካዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት ወደ ሥራ እንነሳ ባለበት ዘመን እምብንጃ ብለው ድሮ የገቡ ሸማቂዎችን ለመገሰጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ ማሽላ ሰርቃችሁ ወደ ዱር የምትሸሹ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወርደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ የወስዱ ዘንድ እስከ መጠየቅ ይደርሳል። የሐሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ሥራን ጨምር በማኅበረሰቡ ስር ባሉ የአምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማይን ኦጁ ሉናት የተጫወተችው ጠቅለል ያለ ሐሳቡ መጪው ትውልድ ይባረክ ዘንድ እባካችሁ ሰላም ፍጠሩ የሚል ነው። ለአብነት የአኙዋኮችን ሙዚቃ ጠቀስን እንጂ በምዕራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳራ ትናገራለች። አሁን አሁን ላይ ደግሞ የየራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደ ጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ሳራ ታነሳለች። ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል። ሕዝቦች ያላቸው የጋራ መግባቢያ እየሆነ ነው። በጋምቤላ ከሚገኙ ስቱዲዮች አንዱ ንብረትነቱን የአኟክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው። እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል። ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ and uh, creates these spaces of cooperation. <laughs> ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡ ይቀጥላል። አሁን ላፍታ ወደ ቴክኖሎጂው መንደር እናቀናለን ከኤደን ገረመው ጋር። በዓለም ዙሪያ ከሁለት ቢሊዮን በላይ ተጠቃሚዎች ያሉት ማህበራዊ መገናኛ ብዙሀን ፌስቡክ ሊብራ የተሰኘ የራሱን ኤሌክትሮኒክ መገበያ እየሰራ መሆኑን ትላንት ተሳውቋል። ይህ ሊብራ የተሰኘ መገበያ ዓለም አቀፉን የኢንተርኔት ላይ ገበያ ወይም ኢኮሜርስና የማስታወቂያ ገበያ በከፍተኛ ሁኔታ ያሳድጋል። ከዚህም በተጨማሪ ልክ እንደ ዌስተርን ዩኒየን ያሉ የሐዋልያ ድርጅቶችና አሰራሮችን በመተካት የባንክ ሂሳብና የብድር አገልግሎት ወይም ክሬዲት ካርድ ላይ ሌላቸው ሰዎች አገልግሎት ይሰጣል። የፌስቡክ ስራ አስፈጻሚ ዴቪድ ማርክስ ለአሶሽትድ ፕሬስ እንደገለጹት ሊብራ ተብሎ የተሰየመው መገበያያ በቀጣይ ከስድስት ወር እስከ አንድ አመት ባለው ጊዜ ውስጥ በስራ ላይ ይውላል። እናም በቀጣዮቹ ጥቂት አመታት ውስጥም በዓለም ዙሪያ ያሉ ሸማቾች በሙሉ የዓለም ምጣኔ ሀብትን መቆጣጠር ይችላሉ። ይህ ኤሌክትሮኒክ መገበያያ ዋጋ እንዲኖረውም ልክ እንደ ዶላር፣ ዩሮ እና የን ያሉ የእውነተኛ ዓለም መገበያያዎችን በመጠባበቂያ ገንዘብነት ያስቀምጣል። በአሁኑ ሰዓት የማህበራዊ መገናኛ ብዙሀን ተጠቃሚዎቹን መረጃ ለተለያዩ ድርጅቶች አሳልፎ በመስጠቱ በአሜሪካ ኮንግረስ ክስ ሂደት ላይ ያለ ው ፌስቡክ ከግላዊ ምስጢር ጠባቂነት ጋር ተያይዘው ለተነሱበት ጥያቄዎች ካሊብራ የተባለው የኤሌክትሮኒክ ዋሌት ወይም ቦርሳ እንደሚጠቀም ገልጿል። በተጨማሪም የሚሰራው ለትርፍ ያልሆነ ሊብራ አሶሽየት የተባለ ድርጅት በስዊዘርላንድ ጀኔቫ እንደሚመሰርት አክሏል። ምንም እንኳን ይህ ክሪፕቶ ከረንሲ ወይም ኢንተርኔት ላይ አለም አቀፍ ምንዛሬ ብዙ ገበያ የሚያመጣ ቢሆንም ፌስቡክ የራሱ የሆነ አለም አቀፍ የሆነ መገበያያ መስራቱና ማሰራጨቱ ባንኮችና አገራዊ የገንዘብ ምንዛሬዎችን ሊጎዳ እንደሚችል ከባድ ስጋት አለ። የምትከታተሉት የጋቢና ቪዮኤ የዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። ወደ ድሬዳዋ ነው የምንሄደው። መሰረት ሜዳ የሚል በስሟ ተሰይሞላታል። የሰርከስ ድሬዳዋ መስራች ነበረች። ለረጅም አመታትም የድሬዳዋ የሴቶች የድሬዳዋ የእግር ኳስ ቡድንን በራሷ ተነሳሽነት ታሰለጥን ነበር። በኋላም ከፍ ያለ ስልጣንና ቦታ አግኝታ የወንዶች ፕሪምየር ሊግ ለማሰልጠን በቅታለች የሴቶች ብሔራዊ ቡድንም አሰልጠናለች። በነዚህ ሁላ ጊዜያት ከፍተኛ ውጣ ውረዶችን ማሳለፏንም ትናገራለች። በመጨረሻም ነገሮች እንዳሰበቻቸው ስላልሆኑ ወደ ድሬዳዋ ተመልሳ አሁን በሚደረግላት ድጋፍ እዛው ከተማ ውስጥ መሆኗን ለዘጋቢያችን አዲስ ቸኮል ነግረዋለች። አጠር ያለ ዘገባ ይዘናል። በመጀመሪያ ሁለት ሺ ሁለት ዓመተ ምህረት ነው። ይህ ደግሞ ለመጀመሪያ ጊዜ ነው። ምክንያቱም ከዛ በፊት ለበርካታ ጊዜ በወንዶች ብቻ ነበር የልፍ ቡድን የሚሸለጥ ነው። በዋና አሰልጣኝነት እኔን መጀመሪያ በሁለት ሺ ሁለት በዋና አሰልጣኝነት የልፍ ቡድን የመራው በዛም ጥሩ ነገር ነበር የሰራውት። ለሁለተኛ ጊዜ ያዝኩት ደግሞ አሁን በሁለት ሺ ዘጠኝ ዓመተ ምህረት ነው። ሴካፋና የሚከፈለውን ቡድን ያዝኩትኝ ጥሩ ነገር ነበር የነበረን። ለዋንጫ ማለፍ ይገባን ነበር በራሳችን ጥቃቅን ስህተቶች ሳና ከፍተና ሁለት ለባዶ እየመራን ነው ከሁለት ለባዶ ሶስት ለሁለት የተሸነፍነው እና ይሄ የራሳችን ድክመት ነው። አንዳንዴ ለመቀበል የሚከብዱ ውጤቶች ናቸው የሚገጥሙ እና እዛ ላይ ሶስተኛ ወጥተን የመጀመሪያ የኢትዮጵያ ሴቶች ብሔራዊ ቡድን የናስ ሜዳሊያ ይዘን መጥተናል። እና ለእቅ አይደለም ከዛ ቡድን እንደምቀጥል ነበር ሁሉም ቃል ይገባለን። ነገር ግን ያው ብዙ ጊዜ የኛ ኢትዮጵያ እግር ኳስ የሚነገረውና የሚወራበት ነገር አለ። ብዙ ጊዜ በቋሚነት አሰልጣኞችን አይቀጥርም። ውድድር ሲደርስ ብቻ የሁለት ወር የሶስት ወር ኮንትራት እየሰጠ ነው የሚያካሄደው ና ከዛም በኋላ ውሌ እንዲቀጥል በተደጋጋሚ ጥያቄ ባቀርበን በጀት እንደሌላቸው ነገር ግን ውድድሮችን እንድመለከት ና ወደ ክልልም ሲሄድ አበል እየተከፈለኝ እንድሰራ ተነግሮኝ ነበር ና ይህንን እየሰራሁ ያለ ነው በመሀል አልታወቀ ምክንያት እንደገና ሌላ አሰልጣኝ እንዲመጣ እየተደረገው ና የእኛ ኢትዮጵያ እግር ኳስ ብዙ ጊዜ ወይ ቲፎዞ ወይ ዘመድ ይፈልጋል። ስለዚህ እኔ ደግሞ ዲፎዞ ና ዘመድ የሰኝም ያለ ነገር ቢኖር እውቀቴ ነው። ስለዚህ ይህንን ነገር እድል ማግኘት አልቻልኩ። መሰረት በአሁኑ ሰዓት ጀማር ሮጎራ፣ ና ዶክተር አቤልን የመሳሰሉ የከተማዋ ስፖርት ወዳድ ባለሀብቶች በሚያደርጉት ድጋፍ ታዳጊዎችን በግለዋ እያሰለጠነች ሲሆን በዚህም በያዝነው አመት ብቻ አራት ታዳጊዎች ለድሬዳዋ ከነማ የተስፋ ቡድን እንዲታቀፉ ማድረግ ችላለች። የገንዘብ ጥቅም የሚገኝበት ስራ ባይሆንም ከየትኛውም ስራ በላይ ደስ ብሏት እንደምትሰራው ነው መሰረት የምትናገረው። ከአሰልጣኝ እስከ ተጫዋች፣ ከዳኛ እስከ ፌዴሬሽን እና ክለብ አመራር በወንዶች የተያዘው እግር ኳስ ለሴት ልጅ አልጋ ባልጋ ነው ወይ? አልናት። አለ በጣም ከባድ ነው፣ ከባድ ነው። እኔ መጀመሪያ ለሚመስለኝ ምናልባት እውቅና ሳታገኝ ሌብልህም ሳያድግ እታች ስለሆንክ ብቻ ተጽዕኖ የሚያደርስብህ ይመስለኝ ነበር። ብዙ ነገር ሰራው ከሴትም አልፎ ከታዳጊዎችም አልፎ ደግሞ በአፍሪካም እራሱ ብቸኛ የሆነ ወንዶችን ቡድን በፕሪመር ሊግ ደረጃ ማሰልጠን ስትጀምር ደግሞ አሁን በቃ ኮምፒውተር እግ ያለው ብለህ ታስባለህ። ግን እዚህ ሌብልን ደርሰህ ምስሉ፣ አመለካከቱ ያው ሴትነትህ ነው እንጂ ያንተ ብቃት መቼም ተለክቶ አያውቅም። አንዳንድ ሰው ለሴቶች ያለው አመለካከት ጥሩ ሆኖ ብቃትህን ለክቶ እድሎችን ሊሰጥህ ይሆናል እንጂ አብዛኛው ግን በጣም አስቸጋሪ ነው። መሰረት በአሁኑ ሰዓት የስፖርት ህይወቷን የሚዳስስ መጽሐፍ ለማሳተም ዝግጅት ላይ ነች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። የዛሬ የድምጽ መሀንዲሳችን ሞክቢሊያ ቤሮ ነው። ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Yeah, I need to go